SBS Radio. ዶክተር ፈቃዱ በቀለ የኢኮኖሚያዊ እድገት ተመራማሪ፣ ታህሳሱ ግርግር ተብሎ ከሚታወቀው የመፈቅለ መንግስት ጊዜ ጀምሮ ወደዚህ ብንመጣ ባለፉት ሀምሳ ዓመታት ወይም ከግማሽ ክፍለ ዘመን ያክል የተለያዩ እንቅስቃሴዎች ተካሂደዋል በኢትዮጵያ ውስጥ። በዛ ውስጥ የምሁራን ሚና እንደዚሁ ጎልቶ ይታያል። ባለፉት ግማሽ ክፍለ ዘመናት ኢትዮጵያውያን ህዝባዊ ምሁራን ወይም ፐብሊክ ኢንተሌክቸዋልስ ተብሎ የሚጠሩት ወገኖች ምን ያበረከቷቸው ያላቸው አስተዋጽኦች አሉ ለሀገር እድገት፣ ለለውጥ መፋጠን ብለው ያስባሉ? እንግዲህ በተለይም ከአንድ ሺህ ዘጠኝ መቶ ሀምሳ አምስት ዓመተ ምህረት የታህሳስ መፈንቅለ መንግስት ሙከራ ጀምሮ በእርግጥ በዛን ጊዜ ይህን ያህል ምሁራዊ የሆነ እንቅስቃሴ አል ብሎ መናገር አይቻልም። ምክንያቱም የዛን ጊዜ የነበረውን ድህነት፣ የነበረውን ኋላቀርነት በተለይ ድሞ ኢትዮጵያ ከሌሎች አፍሪካ ሀገሮች ጋር ስትወዳደር ማግኘት የሚገባትን ነገሮች አላገኘችም፣ ወደፊት አልተራመደችም ከሚለው አንፃር ነበረ ያ መፈንቅለ መንግስት ሙከራ ሊደረግ የቻሉ። ከዛ በኋላ እንግዲህ የተማሪው እንቅስቃሴ ሲፈጥ ህር ቀስ በቀስ እያደገ ሲመጣ ያለውን ችግር አነሰም በዛም ሊረዳ ይችላል ማለት ነው። ፊውዳሊዝም ዋናው ጠላት ነው በማለት ቢሮክራቲክ ካፒታሊዝም እና ኢምፔሪያሊዝም የሚባሉት ጽንሰ ሀሳቦች ለኢትዮጵያ እድገት ማነቆች እንደሆኑ ነበረ ሲነገር የነበረው፣ ወደፊትም መፈክር ደረጃ ሲስተጋባ የነበረው። ችግሩ ግን ምንድን ነው? እሱ በዚያን ጊዜ በጠቅላላው የምሁሩን ሁኔታ ስንመለከት ለምሳሌ የተማሪውን እንቅስቃሴ በተለይ በቲዮሪ ደረጃ የአገሪቱን ችግሮች በስርዓት በደንብ በማጥናት በተለይም በህብረተሰብ ሳይንስ ሶሲዮሎጂ ማለት ነው፣ በፖለቲካል ሳይንስ እና ሌሎች ሌሎች ነገሮችን ሳይኮሎጂካል የሚ ካልቸራል ስተዲስ የሚባል አለ። እነዚህን ሁሉ በማጥናት እንዴት ተደርጎ ይህንን ህብረተሰብ ወይም ኢትዮጵያን ካለችበት ሁኔታ ለማውጣት ይቻላል በሚለው ላይ ደንበኛ ጥናት እየተካሄደ አልመሰለኝም። ይህን እንግዲህ በኋላ ነዋኒቼ የደረስኩበት ሌላው ችግር ደግሞ ስልጣን ላይ ያሉትን ዝም ብሎ መወንጀል ነበረ የተደረገው። ምክንያቱም ስልጣን ላይ ያሉት የራሳቸው ሆነ በሂደት ሳያውቁት ጭንቅላታቸው ውስጥ የሚተክሉት አስተሳሰብ አለ። ከዛ ውጪ እድገት ሊመጣ እንደማይችል፣ አንድ ህብረተሰብ መሻሻል እንደማይችል ላይረዱ ይችላሉ እና ይሄንን በሚመለከት ከምሁሩ አንጻር ሰፋ ያለ የሶሲዮሎጂና የሳይኮሎጂ ጥናት አልተካሄደም። እንግዲህ ይህ በነበረበት ጊዜ ነው የ አብዮቱ ግብታዊ በሆነ መልክ ሊፈነዳ የቻለው ማለት ይቻላል። እንግዲህ በዛን ጊዜም የተፈጠረ ሁኔታ ከዚህ አይነቱ ሰፋ ካለ የጥናት ጉድለት ነው። በተለይም በተፈጥሮ ሳይንስ ላይ ብዙ ርብርቦሽ አልተደረገም። ምክንያቱም ሙራዊ እንቅስቃሴ ሲባል ብዙ ነገሮችን ያካተተ መሆን አለበት። ከአውሮፓ ልምድ እንደምንማረው ነገሩን ከፖለቲካ አንጻር ብቻ የሚታይ ሳይሆን በጠቅላላ አንድ ህብረተሰብ የሚመለከቱ ነገሮች አለ አይደለም፣ ከእድገት ጋር የሚያያዙ ከታሪክ ሂደት ጋር የሚያዙ ነገሮችን በሙሉ ያላከተተ ስለ ነበረ እና ብዙ ነገር ወደ ፖለቲካዊ ስለሆነ ብቻ በፖለቲካው ላይ አትኩሮ ስለተሰጠው ሌሎች ህብረተሰብን የሚመለከቱ ነገሮች በሙሉ ወደኋላ ሊጎተቱ ችለዋል ማለት ይቻላል። እንግዲህ ይሄ ነው ሁኔታ በጠቅላላው በዛን ጊዜ በአንድ ሺ ዘጠኝ መቶ ሰባ አራት አመተ ምህረት በአውሮፓውያን አቆጣጠር በኢትዮጵያ ደግሞ በአንድ ሺ ዘጠኝ መቶ ስልሳ ስድስት አመተ ምህረት የፈነዳውን አብዮት ወይም አቤቷ እንቅስቃሴ ግብታዊ በሆነ መልክ በደንብ አድርጎ ማስተናገድ ያልተቻለበት ምክንያት ይሄ ነው እና ከሁሉም አቅጣጫ እንቅስቃሴ ይደረግ የነበረው ወደ ስልጣን ለመምጣት ነው። እንዴት አድርገን በጊዜው የነበረውን ህብረተሰብ ቅራኔ በፖለቲካው ሂደት ውስጥ የነበሩትን የተለያዩ አካሄዶች እንዴት አደርገን ማስተናገድ እንችላለን? ቅራኔው ሰፋ እንዳይል፣ ቅራኔው እንዴት ቀንሰን ህብረተሰቡ ያነሳቸውን፣ ህዝባችን ያነሳቸውን ጥያቄዎች፣ የመሬት ላራሹን ጥያቄ ቀስ በቀስ ተግባራዊ ለማድረግ እንችላለን? ሌሎች ከዚህ ጋር ሊያዙ የሚችሉ ህብረተሰቡን ማስተማር አይደለም እና ከዚህ በመነሳት መሰረታዊ ችግሮችን ለመፍታት እንችላለን በሚለው ላይ ሰፋ ያለ ጥናት አልተካሄደም። ይህንን በመርሳት ወይም በመዘንጋት ነው። በፖለቲካው ሂደት ላይ ብቻ ርብርቦች በማድረግ ስልጣን መያዝ አለብን በሚለው ላይ ርብርቦች እናደርጋለን በሚለው ላይ አትኩሮ ስለተሰጠው ብዙ ነገሮች መዘበራረግ ችሏል ማለት ይቻላል እና ከዛን ጊዜ ጀምሮ እንግዲህ ይህን ያህል ሰፋ ያለ ምሁራዊ የሆነ እንቅስቃሴ የበሰለ አገሪቱን በክንዋኔ ሊለወጣት የሚችል ሁሉንም ሊያካትት የሚችል ግንዛቤ ሊሰጠን የሚችል እና ነገሮች ዝም ብለው አቤታ በሚለው ጽንሰ ሀሳብ ሊለወጡ የሚችሉ ሳይሆኑ ቀስ በቀስ ሊለወጡ እንደሚችሉ፣ ምክንያቱም እያንዳንዳችን እየተማርን ስህተት እየሰራን እየተማርን ከስህተታችን ደግሞ እንደገና ተመልሰን እየተማርን ወደፊት እንዴት አድርገን የተስተካከለ እድገት እናመጣለን በሚለው ላይ ርብርቦሽ ሲካሄድ አላየውም። ሊኖር ይችላል እንግዲህ፣ እኔ በበኩሌ ያየሁት ነገር የለም እና አሁንም ያለው ግድፈት ይሄ ነው። በተለይም ምሁራንና በህዝባዊ ምሁራን ወይም ፐብሊክ ኢንተሌክቹዋል ሲባል ምን ያህል ግንዛቤ አለ? ከኢትዮጵያ ህዝባዊ ምሁራን አኳያ በህብረተሰብ አስተሳሰብ ላይ የአንድን ሀገር አጀንዳ የመቅረጽ የሀገርንና የህዝብን እሴቶች አስጠብቆ ወይም ባደገ መልኩ ተቀርጸው ወደፊት እንዲያመሩ ለማድረግ የዚህ አይነት ተጽዕኖ የማሳደር ብቃት በምን መልኩ አይተውታል? በተለይ ብዙ ጊዜ በመድረኮች ላይ ተገኝተው በቸር የሚሰጡም ሆነ ወይም ደግሞ በጽሁፍ ልክ እንደርሶ በርካታ መጣጠፎችን በማቅረብ ህዝብን ለማስተማር የሚጥሩ ባይ ምሁራን በኢትዮጵያ አንጻር ምን አይነት አስተዋጽኦችን አበርክተዋል? ተጽዕኖቻቸውስ ምን ያህል ፍሬ አፍርቷል? ይላሉ እንግዲህ አንደኛ ምሁር የሚለው ወይም ምሁራን የሚለው በጣም አስቸጋሪ ነገር ነው። ምክንያቱም ለምሳሌ ኢኮኖሚክስን ብንወስድ በኢኮኖሚክስ ሂደት ውስጥ ወይም ትምህርት ውስጥ አንድ አይነት አመለካከት ይዘው የሚወጡ የሉም። ምክንያቱም ኢኮኖሚክስ ራሱ በሬዊታ ዓለም የታጠረ ነው። በጠቅላላው ሶሻል ሳይንስም ፖለቲካን በሚመለከት እንደዚህ ነው እና ግን በተለይም አብዮቱ ከተቀለቀበሰ በኋላ በሁላችንም ዘንድ ያለው ግንዛቤ ምንድን ነው? ምሁር የሚለውን ስንሳ ሀሳብ በአንድ እንትን ውስጥ ነው የምንከተው በአንድ እንደ ሁኔታ ሁሉም አንድ አይነት አመለካከት እንዳለው አስተዋጽኦ ለማድረግ እንደሚችል አድርገን ነው የምንመለከተው። እና ከዚህ አንጻር ያለው ችግር ለምሳሌ እያንዳንዱ ምሁር ለምሳሌ ባዮሎጂስትን ብንወስድ በባዮሎጂ የተማረን ፕላንት ባዮሎጂ አለ፣ አኒማል ባዮሎጂ አለ፣ ወዘተ ወዘተ። እና እያንዳንዳቸው ስፔሻላይዝ ባደረጉት ፊልድ ሊያደርጉት የሚችለው አስተዋጽኦ አለው። በኢኮኖሚክስም እንደዚሁ ለምሳሌ እድገትን ክብደት የሚሰጥ ምሁር አለ። አንድ ሀገር በተለይም እንደ ኢትዮጵያ ያለች ሀገር ወደ ኋላ የቀረች ህብረተሰቡ በድህነት የተጎሳቀለ ካለ አብዛኛው ህዝብ መሰረታዊ ፍላጎቶቹ እንደ ንጹህ ሀ የማግኘት እንደ ቤት፣ ምግብ፣ እና ሕክምናና ትምህርት እነዚህ እነዚህ ነገሮችን ማግኘት በማይችልበት ሀገር የምሁሩ አስተዋጽኦ ምንድን ነው መሆን ያለበታል? እድገትስ በምን አይነት ሁኔታ ነው ሊመጣ የሚችለው? ማን ማን ናቸው የለውጥ ሀይሎች በሚለው ላይ ይህንን በሚመለከት ሰፋ ያለ ጥናት አልተካሄደም እና በመሰረቱ እንግዲህ የምንደነሱ በብዙ አገሮች ስንመለከት በተለይም የአውሮፓውን ልምድ ስንመለከት ምክንያቱም እንደ ቤንች ማርክ አድርገን እንወስደው ይህንን ነው ለውጥ እዚያ ያለ እንኖርበታለን ቴክኖሎጂና በሳይንስ ርቀው ሄደዋል በሁሉም ቦታ የተስተካከለ እድገት ያለ በአንድ ሀገር ውስጥ እና የተለያየ የህብረተሰብ ውዝግብ የለም። ድህነት ጎልቶ አይታይም። እነዚህ እነዚህ ነገሮች አሉ። ሁሉም በንሱ ቤት ነው የሚኖረው። ከዚህ አንጻር ይህን እንደ ቤንች ማርክ አድርገን እንወስዳለን እና ይህንን በሚመለከት ያንዳንዱ ምሁር በመሰረቱ አስተዋጽኦ ሊያደርገው የሚችለው ሚና በፖለቲካው ላይ ትልቅ ግጭት ሊያደርግ ይችላል። በህብረተሰባዊ ክንዋኔ ላይ ትልቅ አስተዋጽኦ ሊያደርግ ይችላል። በተለይም አዳዲስ ሀይሎች ብቅ እንዲሉና ቀስ በቀስ ህብረተሰቡን ሊያንቁ የሚችሉበትን ሁኔታ ግንዛቤ ሊሰጥ ይችላል። አውሮፓ ውስጥ የተካሄደው እንደዚህ ነው። ምክንያቱም ፖለቲከኞች በራሳቸው ፍላጎት ያመጡት ለውጥ ሳይሆን ዛሬ የምናየው እድገት በፈላስፋዎች በ ጂኦሎጂ ምሁራን ቀስ በቀስ በኋላ ደግሞ የተፈጥሮ ሳይንስን ግንዛቤ ባደረጉ እና በዛ ላይ ሰለቅ ያለ ምርምር ባደረጉ የማቴማቲሺያንስ እና በኋላ ደግሞ ህብረተሰቡ ፈታ እያለ ሲመጣ በስራ ክፍፍል እየዳበረ ሲመጣ፣ ኢኮኖሚስት የሚባሉት በመፍለቅ ይህንን በየሀገሮቻቸው ያለውን ሁኔታ እንዴት አድርገው በተስተካከለ መልክ ማሳደግ ይችላሉ ያላቸውን እውቀት አንድ ላይ በማሰባሰብ በፖለቲካው ሂደት ላይ በአገዛዞች ላይ ግፊት በማድረግ ከስር ቀስ በቀስ ሲሆነ ግን ደግሞ ከረጅም ጊዜ አንጻር መሰረታዊ ለውጥ ማምጣት ይቻላል ብለው ነው በመንቀሳቀስ እና እውቀታቸውን አንድ ላይ በማቀናጀት ለውጥ ሊመጣ የሚቻለው። ወደ ኢትዮጵያ ስንመጣ ግን ያለው ችግር ምንድን ነው እሱ? በተለይም ባለፉት ሰላሳ አመታት አብዛኛው ምሁር ተባታት ነው ነው ያለው ተወሰኑ አሜሪካ ይኖራል፣ አንዳንዱ አውስትራሊያ ይኖራል፣ ኒውዚላንድ የሚኖር አለ፣ ጀርመን ውስጥ ደግሞ እንደዚሁ ተባታት ነው የሚኖር አለ፣ ወደ አፍሪካ ውስጥ የሚኖር አለ። እነዚህ ኃይሎች ሁሉ በየራሳቸው ዓለም ውስጥ የሚኖሩ ናቸው ማለት ይቻላል። በቤተሰብ የተጠመዱ አሉ፣ በስራ ዓለም ውስጥ የተጠመዱ አሉ። የሚሰጡትም ቅድሚያ ምንድን ነው እሱ የራሳቸውን ኑሮ ለማሸነፍ ነውና የተሰጣቸውን ኃላፊነት ለመወጣት ነው እና ከዚህ አንጻር ስንነሳ በተለይም ይሄ የተበታተነ ፖቴንሻል የሆነ ምሁራዊ ሀይል ያለውን እውቀት አንድ ላይ በማሰባሰብ በማገናኘት በኢትዮጵያ የፖለቲካ ሂደት ላይ የህብረተሰብ አወቃቀር ላይ ተጽዕኖ በማድረግ ቀስ በቀስ ለውጥ ሊመጣ የሚችልበትን እና በተለይም ደግሞ አዳዲስ ትውልድ ሲፈጠር የሚፈጠረው ትውልድ እያደገ ሲሄድ ምን አይነት ግንዛቤ ሊኖረው ይችላል ይችላል ፖለቲካ ለወርነት አንዱ ትኩረት እዚህ ላይ ነው በተለይ ያው ይሄ ምሁር የሚለውንና የህዝባዊ ምሁር ወይም ኢንተሌክቸዋል ና ፐብሊክ ኢንተሌክቸዋል የሚለውን ሁለት ቦታ ከፍሎ በተለይም ትኩረቱ በፐብሊክ ኢንተሌክቸዋል ወይም በህዝባዊ ሁራነት አስተዋጽኦ እያደረጉ ያሉት ባለፉት አርባ ዓመታት ጊዜያት ውስጥ እርሶንም ጨምሮ ሌሎች ኢትዮጵያውያንም እንደዚሁ ከዚ አኳየ በጥቅሉ በአካዳሚክ እውቀታቸው በቀለም የገፉት ና ወይም በተለያየ ምርምር ስራ ላይ ተጠባው አንቱ የተባሉትን ብቻ ሳይሆን እነዛን በምሁር ዘርፍ ብንተዋቸውና በተለይ በህዝባዊ ምሁራነት ህዝብን በማስተማር አኳያ የተሰማሩትን አስመልክቶ ምን ያሳደሩት አዎንታዊም ሆነ አሉታዊ ተጽዕኖ ላይ ይላሉ። በተለይ በህዝብ ዘንድ ስ ያላቸውን ተገቢ ከበሬታ አግኝቷለሁ። እውቀት ከበሬታ እያጣ ነው የሚል ትችቶች ስላሉ እንግዲህ አሉ አንዳንዶች አሉ። ለምሳሌ ፕሮፌሰር መስፍንን ልንወስድ እንችላለን። እሳቸው በአዎንታዊ መልክ የሚታዩ ናቸው፣ ከበሬታም ያላቸው ናቸው። እንደዚህ አይነት ምሁራን አሉ። ግን በአጠቃላይ ሲታይ በተለይ በፖለቲካው ሂደት ላይ አትኩሮ በመስጠት ህብረተሰቡ ለውጥ ያስፈልገዋል ብለው ባለፉት አርባ አመታት የታገሉትን እንጂ በአጠቃላይ ምሁራንን በሚመለከት አይደለም ነው የምትለኝ። እና ነገሩን በዚህ ላይ ላጥብበውና እንግዲህ እነዚህ ምሁራን በተለይ በፖለቲካው ሂደት ውስጥ ሰርጎ በመግባት በስልጣን ላይ ያለውን ኃይል ከማውገዝ በስተቀር ራሳቸው ከዛ ውጪ ሊያሳድሩ የሚችሉት ተጽዕኖ፣ ሊያበረክቱ የሚችሉት አስተዋጽኦ እዛ ላይ ይህን ያህል ሰፋ ያለ ጥናት ሰፋ ያለ ርብርቦሽ አልተካሄደም እና በተለይም ፖለቲካ ያገባኛል የሚሉ ሰዎች ፖለቲካን ከራሳቸው ጋር ያዋዱ ሰዎች ዋናው ተግባር ምንድን ነው? እሱ በተለይም ከሕዝብ ጋር ቆመው ሕዝብን የተወሰነ የአእምሮ ብስለት እንዲያገኝ ራሱን እንዲችል እና እንዴት አድርጎ ለውጥ ሊመጣ ይችላል? ራሱ ውስጥ በመሰባሰብ እንዴት አድርጎ በአገዛዝ ላይ ግፊት በማድረግ የፖለቲካ ግፊት ማድረግ ማለት ነው፣ እንዴት ለውጥ ሊያመጣ ይችላል በሚለው ላይ ሰፊ ሰፋ ያለ ርብርቦች ሲደረጋል አላየሁም። እና ብዙ እንቅስቃሴዎች የሚካሄዱ የነበሩት በስሜት ደረጃ ነው የማየው እስካሁን ድረስ እና፣ ስሜት ደግሞ ወደ መጥፎ አቅጣጫ ነው የሚመራን። ከዚህ ስንነሳ በተለይም በኢትዮጵያ ሕዝብ ጎን ቆመን ይህን አይነት ለውጥ መምጣት አለብን። በዚህ መልክ ተደራጅተን የኅብረተሰቡን ጥያቄ የራሳችን በማድረግ እና ከጎኑ ተሰልፈን እንዴት አድርገን ግፊት በመፍጠር ለውጥ ለማምጣት እንችላለን በሚለው ላይ ጥናት አልተካሄደም። እንግዲህ ብዙ ጊዜ አንዳንዶች ሲያወሩ ምንድን ነው ኢትዮጵያን ማስቀደም አለብን ይላሉ እና አገዛዙ ኢትዮጵያን አያስቀድምም ይላሉ። ወይንም አገዛዞች እስካሁን ድረስ ስንትን ያሉት ስለምን ማለት እንደሆነ ሊገባኝም አልቻለ። ምክንያቱም ኢትዮጵያን እና የኢትዮጵያን ህዝብ አንድ ላይ ማያዝ መቻል አለብን እና እስካሁን ድረስ እኔ እንዳየሁት ከሆነ የኢትዮጵያን ህዝብና ኢትዮጵያን አገርን እና ህዝብን አንድ ላይ ማያያዝ መቻል አለብን። ምክንያቱም አንድ አገር ሊገለጽ የሚችለው በህዝብ ነው። የህዝብ የኑሮ ሁኔታ ደግሞ የአንድን አገር ምንነት ሊገልጽ ይችላል ማለት ነው። ያለበትን የሶሻል ኢኮኖሚክ ስታትስ እነዚህ እነዚህ ነገሮች እና ከዚህ አንጻር ስንነሳ ትግሉ የተዘበራረቀ ነው ማለት ይቻላል እና ከህዝብ ጎን ቆመን በተለይም ሲቪል ሶሳይቲ የሚባሉን እንቅስቃሴ ለማካሄድ እስካሁን ድረስ የተደረገ አመርቂ የትግል ሂደት አላየሁም ማለት ይችላሉ። በኔ ግምት ነው እንግዲህ፣ ሌላ አመለካከት ሊኖር ይችላል። በተለይ ከዚህ ከህዝባዊ ምሁራን አስተዋጽኦ ዘርፍ የሚመደቡት ውስጥ በሚዲያ የተሰማሩ ሰዎች ናቸው። እንደዚሁ በተለይም በከፍተኛ በላቀ ደረጃ አስተዋጽኦ ወይም ተጽዕኖ የሚያሳድሩ በሳል የሆኑ አስተምህሮት ያላቸውን ብዙሀን መገናኛ የሚያስተናግዱ ጋዜጠኞች ከህዝባዊ ምሁራን ሰልፍ የሚሰለፉ ናቸው። ከዛ ሳኳያ በተለይም በኢትዮጵያ መገናኛ ብዙሀን ህይወት ውስጥ ባለፉት አርባ አመት ወይም ባለፉት ሀያ ሰባት አመት አመታት ውስጥ ያበረከቷቸው አስተዋጽኦች አሉ ይላሉ። አሁን እንግዲህ እዚህ ላይ አንደኛ፣ በተለይ ውጭ ያለው ሚዲያ በእርግጥ የማይናቅ ሚና ተጫውተዋል። የተለያዩ ማስ ሚዲያዎች አሉ፣ እንደ ጀርመን ድምጽ ራዲዮ በአማርኛው፣ እንደ የአሜሪካን ድምጽ ቪኦ የሚባለው ከአንተም ከምታስተላልፈው ሲቢኤስ የሚባለው ኢሳት እና እነዚህ እንደዚህ የታወቋሉ። ሌሎች ደግሞ ሶሻል ሚዲያዎች አሉ፣ ከብሄረሰብ ጋር ጉንኙነት ያላቸው ወይም ደግሞ ራሳቸውን ችሎ የሚንቀሳቀሱ እንትኖች አሉ እና በአጠቃላይ ሲታይ በእርግጥ ኢትዮጵያ ውስጥ የሚካሄደውን ጭቆና ልንለው እንችላለን፣ ቀውስ ልንለው እንችላለን። የፖለቲካ ምስቅልቅሉን ሁኔታ በማሳየት እስከ ተወሰነ ደረጃ ሚና ተጫውተዋል። አንዳንድ ምሁራንን በመጠየቅ ግልጽ የሆነ አመለካከት እንዲኖረናል የበኩላቸውን አስተዋጽኦ አድርጓል ማለት ይቻላል። እንግዲህ እንደየ ፖለቲካው አቋማቸውም ነው የሚቀርቡ ጥያቄዎች አንዳንዶቹ ለየት ባለ መልክ የሚቀርቡ አሉ። በተለይም በመንግስት ደረጃ የሚደገፉ ሚዲያዎች እንደ ጀርመን ሬዲዮ በእርግጥ ሲታዊ በሆነ መልክ ቢቀርብም ከሀገር ቤት እየተመላለሱ ስለሚሰሩ እዛም ተወካይ ስላላቸው ነገሩን በሌላ መልክ ነው የሚያቀርቡት። ግን በአጠቃላይ ሲታይ እኛም ተጠይቀን አንዳንድ አስተያየቶቻችን ስንሰጥ የምንሰጣቸው ነው ሳይንቶች በአማዛኝ ጎኑ ማለት እንችላለን፣ ሙሉ በሙሉ ነው የሚቀርበው ማለት እንችላለን። እና ለማለት የምፈልገው ምንድን ነው እሱ ሚዲያውም ሆነ ከውጭ ሆኖ ሲጠየቅ ስለ ኢትዮጵያ የፖለቲካ ሁኔታ፣ ስለ ኢትዮጵያ የኢኮኖሚ ሁኔታ፣ ስለ ኢትዮጵያ የማህበራዊ ቀውስ ሁኔታ ይህን ያህል ተሟልቷል ባይባልም እስከ ተወሰነ ደረጃ ድረስ በተለይም ግንዛቤ እንዲኖር አድርጓል ማለት ይቻላል። እኛ የምንሰጣቸው የቃለ ጥይቅ ምልልሶች በሙሉ በተለይም በጀርመን ድምፅ ራዲዮ ዶቼ ቬለ ማለት ነው ኢትዮጵያ ውስጥ ይሰማሉ። አንተ ስጠይቅ ኢትዮጵያ ውስጥ ይሰማል። ቪኦኤ ስጠይቅ ኢትዮጵያ ውስጥ በደንብ እየተከታተሉ የሚሰሙና ደውሎ የሚነግሩን አሉ። እና ይሄ ማለት ምንድን ነው እናንተ የምታካሄዱት እንቅስቃሴ በጣም የሚደገፍ እና እስካሁንም ድረስ አዎንታዊ አስተዋጽኦ ነው ያደረጋችሁ እና የተወሰነ ፐብሊክ አወርነስ እንዲዳብር ከፍተኛ አስተዋጽኦ እየተደረገ ነው ያለው። በአጠቃላይ ሲታይ ከዚህም ሆኖ የሚስተጋባ አለ። በሌላ በኩል ደግሞ በሶሻል ሚዲያ በኩል በጣም ኢሞሽናል በሆነ መልክ የሚቀርብ ለብዙ ነገሮችን ኮንስትራክቲቭ በሆነ መልክ ሳይሆን አወዛጋቢ በሆነ መልክ የህዝብን አስተሳሰብ ወደ ሌላ አቅጣጫ በተለይ ወጣቱን የበለጠ ስሜታው ሊያደርገው በሚችል መንገድ የሚያስኬዱ ሁኔታዎች አሉ። እነዚህ እነዚህ ነገሮች መታረም ያለባቸው ናቸው። ይህንን ግን መቆጣጠር አንችልም። በኢትዮጵያ ውስጥ የስልጣን ሽግግር ተደርጓል። በዛው በአንድ ፓርቲ ውስጥም ቢሆን ከጠቅላይ ሚኒስትር ኃይለማርያም ወደ ጠቅላይ ሚኒስትር አቢይ አህመድ መጥቷል። በአሁኑ ወቅት ከአንድ ወር ተኩል በላይ ጊዜያት ሆኗቸዋል። እሳቸው ወደ ስልጣን መምጣት አስመልክቶ የተለያዩ መጣጠፎችን ጽፈዋል፣ አቅርበዋል፣ ህዝብ ተነባቢ እንዲሆን። ጠቅላይ ሚኒስትሩም ወደ ስልጣን ከመምጣታቸው በፊት ስራቸውን በቅርብ ይከታተሉ ከነበሩት ወገኖች ውስጥ አንዱ ነው። የእሳቸው ወደ ስልጣን መምጣትና በተለይም ከዚህ በኋላ ኢትዮጵያን ወደፊት ለማራመድ ምን አይነት ምሁራዊ አስተዋጽኦ ያሻል ይላሉ? እንግዲህ በመጀመሪያ የወጣ ች ጽሁፎች ላስምርባቸውና በተለይም የዶክተር አብይ ጠቅላይ ሚኒስትር ሆኖ መመረጥና ከዛ አስቸጋሪ ሁኔታ ውስጥ ወጥቶ ይህንን ቦታ መያዝ በእውነቱ የሚደገፍና እንደ ትልቅም የፖለቲካ ምዕራፍ ተደርጎ መወሰድ ያለበት ጉዳይ ነው ና በጽሁፍ ላይ ለማሳየት እንደሞከርኩት የተለያዩ አስተሳሰቦች አሉ። ዶክተር አብይ ከ ፓርቲው ውስጥ የወጣ ስለሆነ በዛ ተኮትኩቶ ያደገ ስለሆነ ወይም ያደጉ ስለሆነ እኚህ ሰው ለውጥ ሊያመጡ አይችሉም፣ የለውጥም ሐዋርያ ሊሆኑ አይችልም የሚል እንትን አለ። እኔ ግን በተለየ መልክ ነው የተመለከትኩት። ምክንያቱም ዶክተር አብይ ስልጣን ላይ ከመውጣታቸው በፊት በደንብ ለመከታተል ሞክሬያለሁ። እንዳጋጣሚ ነው ያገኘሁት በየጊዜው የሚሰጡት ቃለ መጠይቅ በሚሰጡት ገለጻ፣ ከሌሎች ጋር ሆኖ ደግሞ በሚያደርጉት ክርክር ያየሁት ምንድነው እሱ ከፍተኛ የሆነ ምሁራዊ ግንዛቤ እንዳላቸው ነው የተረዳሁት። እና ከዛ ሁኔታ ውስጥ ይህን የመሰሉ ሰውዬ መብቀላቸው፣ መውጣታቸው ራሱ የሚያስገርም ነገር ነው እና ስለዚህ ይህንን ሁላችንም የምሁራን ተግባር ይሄ ነው እንደዚህ አይነት ሁኔታ ሲፈጠር ይህንን ሁኔታ እንዴት አድርገን ነው መያዝ ያለብ እንዴት አድርገን ነው ማስተናገድ ያለብን፣ እንዴት አድርገን ነው ትችታዊ በሆነ መልክ መደገፍ ያለብን በሚለው ላይ ነው አንዳንድ አለመግባባቶች የሚታዩት። ሌላው እንግዲህ የምንነሱ ዶክተር አብይ ብዙ ነገሮችን ከመቀጽበት እንደሚለውጡ አድርገው ነው ብዙዎች ሰዎች የሚጠብቁት። ይሄ ግን ሊሆን አይችልም። ምክንያቱም አንደኛ የሀገሪቱ ሁኔታ የተወሳሰበ ነው። ሀያ ሰባት አመት ብቻ ሳይሆን ከዛ በፊትም የተደረጉት ሁኔታዎች በሙሉ ህብረተሰቡን አዘበራርቆታል ማለት እንችላለን። በተለይም አለፉት ሀያ ሰባት አመታት ውስጥ ልዩ አይነት የህብረተሰብ ኃይል ተፈጥሯል ማለት ነው። ኢኮኖሚን የሚቆጣ ይኖራል። በሶሻል ስታተሱ ትሻል ብሎ የሚኖር አለ። ሌላው እንግዲህ የምንድንነው እሱ ዶክተር አብይ ሚሊቴሩን ሙሉ በሙሉ የሚቆጣጠሩ አይደሉም፣ ሴኪሪቲን የሚቆጣጠሩ አይደሉም። እነዚህ እነዚህ ሀይሎች በሙሉ ቀስ በቀስ ፎርምድ መሆን ያለባቸው ወይንም ደግሞ ጥገናዊ ለውጥ ማግኘት ያለባቸው ወይንም በሌላ ሰዎች መለወጥ ያለባቸው ነገሮች ናቸው። ሌላው እንግዲህ የምንድንነው እሱ ዶክተር አብይ ሲመጡ እዚህ አውሮፓ ውስጥ ሻዶ ካቢኔት የሚባል ነገር አለ። ማለት ምንድነው እሱ ከመጀመሪያውኑ ተደራጅተው የራሳቸውን ሚኒስቴሮች በተለ የተለያዩ በፊናንስ፣ በኢኮኖሚ፣ በሲቲ ፕላኒንግ ወዘተ ወዘተ እያሉ ከመጀመሪያውኑ አዘጋጅተዋቸው የመጡ ሰው አይደሉም እና በእንደዛ አይነት ህግ ሂደቱ ስለመጡ ካቢኔት ውስጥም ሊያካትቷቸው የሚችሉ ሰዎችን እዛው ካሉት ውስጥ እንጂ ከሌላ ቦታ ሊያመጡ አይችሉም እና ያለውን ሁኔታ ሊፈቅድ አይችልም እና ይሄ ማለት ምንድን ነው? እሱ ያለን ግንዛቤ በአንዳንድ ጎኑ ከአንዳንዱ ሰዎች ስንሰማ ዶክተር አብይ መሰረታዊ ለውጥ አላመጡም፣ ጥገናዊ ለውጥ ነው የሚታየው። እንደዚህ እንደዚህ አይነት ሁኔታዎች አሉ አመለካከቶች። ይሄ ግን ትክክል አይደለም እና አንደኛ ያለውን የፖለቲካ ምዕራፍ አዲሱን የተፈጠረውን ሁኔታ እንዴት አድርገን መንከባከብ እንዳለብን፣ ሁለተኛ ደግሞ እስካሁን ድረስ አገዛዙ የተከተለው የኢኮኖሚክ ፖሊሲ አለ። ዋናው የኢኮኖሚክ ፖሊሲ ደግሞ ለሶሻል ቀውሱ ምክንያት ምክንያቱም ትክክለኛ የሆነ የኢኮኖሚክ ፖሊሲ አንድ አገዛዝ እስካልተከተለ ድረስ እንደዚህ አይነት ድህነት መታየቱ ግልጽ ነው ለሁላችንም። እና ከዚህ አንጻር ስንነሳ ዶክተር አብይ በተለይ የኢኮኖሚክ ፖሊሲውን ሌላ ለየት ባለ ፖሊሲ በመቀየር የሕብረተሰቡን ችግር ቀስ በቀስ እንዴት ሊፈቱ ይችላሉ። ከዚህ ጋር እንግዲህ የተያይዞ የመሬት ጥያቄ አለ፣ የሀብት ጥያቄ አለ። እነዚህ እነዚህ ነገሮች በትክክለኛውና በሕግ ስርዓትን ይዘው በተለይም ደግሞ ሕዝባዊ ሀብት ብሔራዊ ሀብት ሊፈቱ በሚችሉበት መንገድ እንዴት ሊዘጋጁ ይችላሉ እንዴት ቀዱ ይችላሉ በሚለው ላይ ምሁራኖች ሊሰጡት የሚችሉት በቂ የሆነ ግንዛቤ አለ። ከብዙ አገሮች ምሳሌ በመውሰድ ሀገሮች አሁን ካሉበት እንደ ኢትዮጵያ ሁኔታ ከፍተኛ ደረጃ ላይ እንዴት ሊመጡ ቻሉ? ለምሳሌ ደቡብ ኮሪያን ብንወስድ፣ ሌሎች ቻይናን ብንወስድ፣ ሌሎች ሌሎች ሀገሮችን ከብዙ የፖለቲካ ትርምስ አልፎ ቀስ በቀስ እየረጉ ሊመጡ ቻሉ። እንዴት አድርጎ አዳዲስ ውስጥ ኃይል ያላቸው ህብረተሰብ ኃይሎች ሊፈጠሩ ቻሉ? እና የውስጥ ኃይል ያለው የህብረተሰብ ኃይል ሲፈጠር ነው አንድ ህብረተሰብ ቀስ በቀስ እያለ እያደገ ሊመጣ የሚችለው። በሌላ አነጋገር ሚድል ክላስ የምንለው ነው። እና በተለይም የራሱን ጥቅም አውቆ፣ በሌላ በኩል ደግሞ ኢንቨስቲ እያደረገ የስራ መስክ እየከፈተ በዛ አማካይነት ህብረተሰቡን ሊለውጥ የሚችል ኃይል ማለት ነው እና ይሄንን ሁኔታ በሚመለከት እያንዳንዱ ምሁር ግንዛቤ ማድረግ አለበት። ይኸውም ምንድነው እሱ አንደኛ ህብረተሰባችን ውስጥ ያለው የፖለቲካ ቀውስ፣ የኢኮኖሚ ቀውስ፣ የኢኮሎጂ ቀውስ፣ የሶሻል ቀውስ በቀላሉ የሚታይ አይደለም። ይሄንን ልንፈታ የምንችለው በተናጠል ሳይሆን ሀይላችንን በማስተባበር ነው። አንዱ ሁለተኛ ያለውን አገዛዝ በመወንጀል ሳይሆን እንዴት አድርገን ጥሩ ጥሩ አመለካከቶች፣ ጥሩ ጥሩ አስተያየቶችን በማቅረብ እና ለል በዚህ መልክ ቢሻሻሉ በዚህ መልክ ተግባራዊ ቢሆኑ ቀስ በቀስ መሰረታዊ ሊወጥ ሊመጣ ይችላል በማለት ነው ወደፊት መግፋት የሚቻለው እንጂ ከመጀመሪያውኑ፣ አንደኛ የማይሆን ነገር የምንጠብቅ ከሆነ ከመቀጽባት አገዛዙ ለውጥ እንዲያመጣ የምንፈልግ ከሆነ የማይቻልም ነው። ራሳችንን ብንወጣ እንኳን ስልጣን ብንይዝ፣ ይሄንን እኛ የምንፈልገውን በቀላሉ ተግባራዊ አናደርግም። ምክንያቱም የሚይዙን ነገሮች አሉ። እነዚህን ነገሮች እንዴት አደገን ነው ቀስ በቀስ እየሰበርን እያጠፋን እና ሕብረተሰቡን አሰባስበን መሰረታዊ ለውጥ እናመጣል የምንችለው በሚለው ላይ ነው። እንግዲህ ምሁራን አንድ ላይ ሀይላቸውን መሰብሰብ ያለባቸው በተለይ በፖለቲካ ፕሮሴስ ውስጥ ያሉ ፖለቲካ ያገባኛል የሚሉ ያሉትን ችግሮች እንዲሰፉ ማድረግ ሳይሆን ቅራኔዎች እንዲሰፉ ማድረግ ሳይሆን በተቻለ መጠን እነዚህ ነገሮች እየጠበቡ መጥተው በተለይ ችግራችን ላይ በማትኮር ችግሮች ሊፈቱ የሚችሉበትን ሁኔታ ልዩ ልዩ አመለካከቶች የተሻሉ አስተሳሰቦችን መሰንዘር አለብን ብዬ ነው የምገምተው እና እዚህ ላይ ያለን ድግመት አለ። ወደፊት እንግዲህ ሁላችንም ግንዛቤ እንደምናገኝ ተስፋ አደርጋለሁ ብዬ ነው መገምተው። ዶክተር ፈቃዱ በቀለ የምጣኔ ሀብትና ኢኮኖሚያዊ እድገት ተጠባቢ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለው። መልካም ጊዜ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Tell us what you think. Like us on Facebook or follow us on Twitter.